We የሳውዲ አረቢያ መንግስት አገር ውስጥ በስደት ላይ ያሉ ብዙ መቶ ሺዎች ኢትዮጵያውያንን ለማስወጣት ያለውን እቅድ እንዲገታ ሂዩማን ራይትስ ዎች የተባለው የሰብአዊ መብት አስከባሪ ድርጅት አሳሰበ። ሂዩማን ራይትስ ዎች ከሳውዲ ሊባረሩ ይችላሉ ያላቸው እነዚህ ኢትዮጵያውያን ባለፈው ነሐሴ ወር እንዲመዘገቡ አሊያ ግን እንደሚባረሩ የተነገራቸውና የተሰጠውን የመመዝገቢያ ጊዜ ገደብ ያሳለፉ መሆናቸው ነው የሂዩማን ራይትስ ዎች የአፍሪካ ቀንድ ከፍተኛ ተመራማሪ ፌሊክስ ሆን እንዳስታወቁ ቁት እነዚህ ፍልሰተኞች ወደ ሀገራቸው ቢመለሱ እስር አሊያም የከፋ አደጋ ሊያገኛቸው እንደሚችል ተገቢ ስጋት አላቸው። ብንመለስ በአገዛዙ ልንገደል ልንታሰርና ሰቆቃ ሊደርስብን ይችላል ማለታቸውን ሆርን ለአፍሪካ ቀንድ አገልግሎት ተናግረዋል። እናም አሉ። ተመራማሪ ሆርን ጭቆናን ሽሽት ከሀገሩ የሚሰደድ ፍልሰተኛ ወደ ሀገሩ መመለስ ከፈራ ዓለም አቀፍ ከለላ ወይም ጥገኝነት የማግኘት መብት አለው። በአሁኑ ወቅት ሳውዲ አረቢያ ውስጥ ወደ አራት መቶ ሺህ ኢትዮጵያውያን የሚገኙ ሲሆን መኖራቸውን ለመንግስት አሳውቀው የተመዘገቡት ግን በጣም ጥቂት ናቸው። በኢትዮጵያ በኩል መንግስት ምንም አይነት ሰቆቃ እንደማይፈጽምና ይልቁንም ተመላሾችን በጸጋ እንደሚቀበልና እንደሚመድባቸው፣ በየአካባቢውም በየመኖሪያ ቤታቸው እንደሚመልሳቸው ያሳወቀ መሆኑ ተደጋግሞ ተገልጧል።